ጋሻሞ በሚባል የሶማሊያ ክፍለ ግዛት ጂማኦ ዱብቲ በምትባል ከተማ ሀያ አንድ ሶማሊያውያን በኢትዮጵያ ፖሊሶች መገደላቸውን በመቃወም ዩናይትድ ኪንግደም ውስጥ የሚኖሩ ሶማሊያውያን በዛሬው እለት ለንደን በሚገኘው የኢትዮጵያ ኤምበሲ ደጃፍ የተቃውሞ ሰልፍ ማድረጋቸውን ከአሜሪካ ድምጽ የሶማልኛ አገልግሎት የደረሰን ዜና አስረድቷል። የሰልፉ ዓላማ በግድያው ተጠያቂዎች ለፍርድ እንዲቀርቡና ስለ ድንገቱም የኢትዮጵያ መንግስት ማብራሪያ እንዲሰጥ ለመጠየቅ መሆኑን ከሰልፉ ተካፋዮች አንዱ አሊ ሳአድ አብድል ቃዲ እንዲህ ሲሉ አስረድተዋል። ሙሳይድ ሐሰን አብዱልቃድር ወሐን ከድር ሰንሀይ እንደ አውሮፓውያን አቆጣጠር ሰኔ አምስት ቀን ጂማው ዱብቲ ላይ ስለተፈጸመው ፍጅት ተቃውሟችንን ለመግለጽ ነው የመጣ ነው። ያለነው ነጻ ሀገር ነውና የሚሰማንን እየተናገርን ነው ሲሉ ነው የተሰሙት። አሊ ሳኢድ አማጋዩ ሐሊራዳ ሳሃል ዩሱፍ የሚባሉት ይህኛው ሌላ የሰብአዊ መብት ተሟጋች የሆኑት ደግሞ የኢትዮጵያ መንግስት ስለ ግድያው ማብራሪያ እንዲሰጥ በመጠየቅ የአቤቱታ ደብዳቤ ፈርመናል። ደብዳቤውን ወደ ሄጉ ዓለም አቀፍ የወንጀል ፍርድ ቤት አይሲሲም እናቀርባለን ማለታቸውን ዘገባው ጠቅሷል። ፋራሀሊ የሚባሉና በሰልፉ ለመካፈል ከበርሚንግሃም ወደ ለንደን የተጓዝኩ ነኝ ያሉ ታፊ በበኩላቸው እንግዲህ የተፈጸመበት ቦታ የትውልድ ከተማቸው መሆኑን ገልጸው ከተገደሉት መካከል ልጆች፣ አረጋውያንና ነፍሰ ጡር ሴቶች አሉባቸው ማለታቸው ተጠቅሷል። በሮመዳን የመጀመሪያው ቀን የተፈጸመውን ጥቃት ያደረሱት የኢትዮጵያ የክልል አምስት ፖሊሶችና ልዩ ፖሊስ ኃይሎች ናቸው ማለታቸውንም ዘገባው አስታውቋል። በለንደን የኢትዮጵያ ኤምባሲን ምላሽ ለማግኘት የሶማሊኛ ቋንቋ ክፍል ጥረት አድርጎ ነበረ እንዳልተሳካለት ገልጿል። So yeah.